ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ። ከጎን እዚህ ጋቢና ቁጭ ብላለች። ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸው ፕሮግራሞችን እናስተዋውቃችሁ። በዩናይትድ ስቴትስ ምርጫ ላይ የተሰጡ አስተያየቶችን ይዘናል። ቆይ ጊዜ ከበቃን ወደ በኋላ ላይ እናቀርባለን። መቼም በሕይወት አለን፣ ነገር ግን ምላሳችን ተሳስሮ ሰውነታችን ደንዝዟል። እምባ ከዓይናችን ደርቆ አያውቅም። ቤተሰቢያ አንድ ነገር አያውቅም። አእምሯችንና ህሊናችን ዞሯል። በምስራቅ አርሲ ዞን ሺርካ ወረዳ ጎቤሳ ቀበሌ ውስጥ አንድ አባት ሶስት ልጆቻቸው እንደተገደሉባቸው ይናገራሉ። በተለይ በእኛ ሀገር በወሊድ በሚደርስባቸው ጉዳት የሚመጣ ነው። ዶክተር አምባዬ ወልደ ሚካኤል ናቸው። የፊስቱላ ህመምን በተመለከተ ማብራሪያን እንዲሰጡን እንግዳችን አድርገን ጋብዘናቸዋል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሻለሁ። አቃቤ ሕግ አቶ በቀለ ገርባን ጨምሮ በ22 የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች ላይ የመሰረተው ክስ በዝግ ችሎት ያቀረበውን ጥያቄ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት አራተኛ ልደታ ምድብ አራተኛ ወንጀል ችሎት በሙሉ ድምጽ ውድቅ አድርጎታል። የፍርድ ሂደቱ በግልጽ ችሎት ቀጥሎ የአቃቤ ሕግ ምስክሮችም መሰማት ጀምረዋል። አድማጮች የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። በሀገሪቱ የሚወጡ አዋጆች ከማዕከል ርቆ በሚገኘው ወገናችን በትክክል አይተገበርም ሲሉ የኦሮሞ የኦሞ ህዝቦች ዲሞክራሲያዊ ህብረት ሊቀመንበር ተናግረዋል። ሊቀመንበሩ አቶ ግርማ በቀለ ለአሜሪካ ድምጽ እንዳስረዱት እስከ ትላንትና እለት ድረስ ምክትላቸውን ጨምሮ አራት የፓርቲው አመራሮች ጂንካ ከተማ ውስጥ ታስረዋል። የጸረ ሽብር አዋጁ በወጣበት ወቅት የአመራር አባሎቻቸው ለሁለት ሳምንታት ታስረው እንደነበር የገለጹት ሊቀ መንበሩ የኛው ከአስቸኳይ ጊዜ አዋጁ ጋር በተገናኘ ሊሆን እንደሚችል ጠቁመዋል። ወደ ዓለም አቀፍ ዜና ስንሻገር በተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ካቢኔ አባላት አካል የሚሆነው ማን ነው በሚባልበት በአሁኑ ወቅት በቡድናቸው መካከል ሽኩቻ እንዳለ እየተገለጸ ነው። ትራምፕ ትናንት ማታ በትዊተር ገጻቸው ባስተላለፉት መልእክት የአንድ ሳምንት ጊዜ ያስቆጠረው የስልጣን ሽግግሩ በጥሩ መልክ እየተካሄደ ነው ብለዋል የካቢኔ አባላት የሚሆኑትን እና በሌሎች በርካታ ቦታዎች ስለሚሰየሙት ሰዎች በምንወስንበት በአሁኑ ወቅት በጣም የተደራጀ ሂደት እየተንቀሳቀሰ ነው በመጨረሻም የሚሰየሙት እነማን እንደሆኑ የማውቀው እኔ ብቻ ነኝ ሲሉ በትዊተር ገጻቸው ትራምፕ አስታውቀዋል የብሔራዊ ጸጥታ ባለስልጣናት የነበሩት ሪፐብሊካዊ ኢሌትኮን ኮን ወግ አጥባቂዎች በትራምፕ አስተዳደር ውስጥ እንዲያገለግሉ አልመክርም ሲሉ የጻፉት ጠንካራ ነቀፌታ ጽሁፍ ቀደም ሲል ዋሽንግተን ፖስት ጋዜጣ ላይ ወጥቶ ነበር። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሩሲያ ከዓለም አቀፍ የወንጀል ችሎት እንድትወጣ ወሰኑ። ፑቲን ሀገራቸው በፍጅት በስብና ላይ በጦርነት ወቅት ወንጀል በመፈጸም የተከሰሱትን ወደ ፍርድ የማቅረብ ስልጣን ካለው የወንጀል ችሎት እንድትወጣ የሚያስችል ህግ ዛሬ ፈርመዋል። ፑቲን የፈረሙት ሰነድ በ ክረምሊን ድረገጽ ላይ ወጥቷል። የሩሲያ ውጭ ጉዳይ ሚኒስቴር ደግሞ ችሎቱ ተስፋ የተጣለበትን ዓላማ አላሟላም፣ እውነተኛ በሆነ መልክ ከተጽዕኖ ነጻ አልሆነም የሚል መግለጫ አውጥቷል። በመጨረሻም ሁለት ተጨማሪ ትውልደ ሶማሊያ አሜሪካውያን እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ቁሳዊ ድጋፍ ለማድረግ አሲረዋል በሚል ክስ የእስራት ቅጣት ተፈርዶባቸዋል። ሃንዳ ሙሲ የተባለ የሃያ አንድ ዓመት ዕድሜ ወጣት ሚኒሶታ ውስጥ ከተከሰሱት ዘጠኝ ጓደኛሞች መካከል አንዱ ነው። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋው እና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ፕሮስ አቃቤ ሕግ አቶ በቀለ ገርባን ጨምሮ በ22 የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች ላይ የመሰረተው ክስ በዝግ ችሎት ያቀረበውን ጥያቄ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሙሉ ድምጽ ውድቅ አደረገው። የፍርድ ሂደቱ በግልጽ ችሎት ቀጥሎ የአቃቤ ሕግ ምስክሮች መሰማት ጀምረዋል። መለስካቸው አምሀ ከአዲስ አበባ ዝርዝር አለው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ትናንት አቃቢ ህግ የኦሮሞ ፌዴራሊስት ኮንግሬስ ከፍተኛ አመራር አባላት አባላትንና ደጋፊዎችን ያጠቃልለው የሃያ ሁለቱ ተከሳሾች ክስ በዝግ ችሎት እንዲታይ ያቀረበውን ጥያቄና የተከሳሾች ጠበቆች ያቀረቡትን መቃወሚያ ክርክር እንደመረመረ ገልጿል። በዚሁ መሰረት አቃቢ ሕግ የፍርድ ሂደቱ በዝግ ችሎት ይታይልኝ ሲል ላቀረበው ጥያቄ በዋና ምክንያትነት የሰጠው የምስክሮቹን ደህንነት እየተመረኮዘ መሆኑን ፍርድ ቤቱ አስታውሷል። ለምስክሮቹ ደህንነት ዋስትና መስጠት በሕግ የተደነገገ ቢሆንም ለዚህ ዋስትና አማራጩ ዝግ ችሎት ብቻ እንዳልሆነም ፍርድ ቤቱ አትቷል። በሌላ በኩል ደግሞ የተከሳሽ ጠበቆች የአቃቢ ሕግን ጥያቄ ሲቃወሙ የክርክራቸው መሰረት የቀረበው ጥያቄ ከህገ መንግሥታዊ ድንጋጌዎች የሚቃረን መሆኑ እንዲሁም የምስክሮቹ ደህንነት ለአደጋ የተጋለጠ ለመሆኑ በማስረጃ ያልተደገፈ መሆኑንና የመሳሰሉትን ፍርድ ቤቱ አውስቷል። በተለይም ክርክሮች በዝግ ችሎት የሚደረግባቸው አግባቦች የተከራካሪዎቹን የግል ህይወት፣ የህዝብን የሞራል ሁኔታና የሀገሪቱን ደህንነት ለመጠበቅ ሲባል ብቻ ክርክሩ በዝግ ችሎት ሊሰማ ይችላል የሚለውን ህገ መንግስታዊ ድንጋጌ በማስታወስ የአቃቢ ህግ ክርክር ይህን የህገ መንግስት ድንጋጌ መሰረት ያላደረገ መሆኑን ገልጸዋል። ስለሆነም ጥያቄው የህግም ሆነ የአመክንዮ መሰረት የሌለው በመሆኑ ፍርድ ቤቱ የአቃቢ ህግን ጥያቄ በሙሉ ድምፅ ውድቅ ማድረጉን ገልጾ ክርክሩ በመደበኛው ሁኔታ እንዲቀጥል አዟል። አቃቢ ህግም ዛሬ ከረፋዱ አምስት ሰዓት ጀምሮ ምስክሮቹን ማሰማት ጀምረዋል። አቃቢ ህግ በተከሳሾቹ ላይ አርባ ሦስት ምስክሮችን የቆጠረ መሆኑንና እስከ ህዳር 13 ቀን 209 ዓ ም እነዚህ ምስክሮች ተሰምተው እንደሚያበቁ ይጠበቃል። አቃቢ ህግ በኦሮሞ ፌደራልስት ኮንግሬስ ከፍተኛ አመራር አባላት በአቶ ጎርሜ የሳያ ነው አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ተከሳሾች ላይ የሽብር ወንጀል ክስ የመሠረተባቸው ከዛሬ ሰባት ወር በፊት እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሀገሪቱ የሚወጡ አዋጆች ከማዕከል ርቆ በሚገኘው ወገናችን በትክክል አይተገበረም ሲሉ የኦሮሞ ህዝቦች ዲሞክራሲያዊ ህብረት ሊቀመንበር ተናግረዋል። ሊቀመንበሩ አቶ ግርማ በቀለ ለአሜሪካ ድምጽ እንዳስረዱት እስከ ትላንትና ዕለት ድረስ ምክትላቸውን ጨምሮ አራት የፓርቲው አመራሮች ጂንካ ከተማ ውስጥ ታስረዋል። ኦሮሞ ያልኩት ኦሞ ነው። የጽሁፍ ስህተት ነው። የጸረ ሽብር አዋጁ በወጣበት ወቅት የአመራር አባሎቻቸው ለሁለት ሳምንታት ታስረው እንደነበር የገለጹት ሊቀመንበሩ፣ ይሄኛውም ከአስቸኳይ ጊዜ አዋጁ ጋር በተገናኘ ሊሆን እንደሚችል ገልጸዋል። በተቃዋሚ መሪው የተጠቀሰው ደቡብ ኦሞ ዞን በአስቸኳይ ጊዜ አዋጅ ኮማንድ ፓስት። ይፋ በተደረገው ተጠራጣሪዎች የተያዙባቸው ዝርዝር ውስጥ አልተካተተም። እስክንድር ፍሬው ዝርዝራል ነው የተቃዋሚ መሪው እንዳሉት በኢትዮጵያና ኬንያ እንደዚሁም ደቡብ ሱዳን ድንበር ላይ የሚገኘውና 16 ብሔር ብሔረሰቦች የሚኖሩበት የደቡብ ኦሞ ዞን ከማዕከል ርቆ የሚገኝ አካባቢ ነው። በዚህ ምክንያት ጭምር በአገሪቱ የሚወጡ አዋጆች በትክክል እንደማይተገበሩም ነው የኦሞ ህዝቦች ዲሞክራሲያዊ ህብረት የተባለውን ፓርቲ በሊቀመንበርነት የሚመሩት አቶ ግርማ በቀለ ያስረዱት። በሚያዝያ 2008 ዓ ም የጸረ ሽብር አዋጁን መውጣት ተከትሎ የአመራር አባሎቻቸው ለሁለት ሳምንታት ታስረው መለቀቃቸውን አስታውሰዋል። የአስቸኳይ ጊዜ አዋጅ መውጣቱን ተከትሎ ደግሞ እስከ ትናንትና ሁለት ድረስ የእርሳቸውን ምክትል ጨምሮ አራት የአመራር አባሎቻቸው በድንገት መታሰራቸውን ያብራሩት። ሶስቱ አባላቶቻችን በ5 03 09 የታሰሩት ከጂንካ ከተማ ነው ህዳር አምስት እነዚህም እንግዲህ የድርጅታችን ምክትል ሊቀመንበር እና የዞኑ ጽፈ ቤት ተጠሪ አቶ አለማየሁ መኮንን ቢጣ በመምህርነት በዚያው ከተማ ውስጥ የሚያገለግል ነው። ሁለተኛው የዞኑ የስራ አስፈጻሚ ኮሚቴ የድርጅታችን የሆነው አቶ ዳዊት ካፕቲመር ነው። ሶስተኛው ከዚህ በፊት የመያድ ና የአንድነት የዞን ተጠሪ ሆኖ ሲሰራ የነበረ አሁን የከተማው ነዋሪ የሆነ አቶ ሱሌሽ ጌታቸው ናቸው። በህዳር አምስት ሁለት ሺ ዘጠኝ የታሰሩት እንደዚሁ በሚቀጥለው ቀን ህዳር ስድስት ማለት ነው አቶ ዘሪሁን ትናንት ማለት ነው። እንደዚሁ ታስሯል። ምንድነው ኃላፊነታቸው? አቶ ዘሪው ነው የቤዞ አባል ናቸው። እና ከታሰሩበት ጊዜ ጀምሮ እስከዚህ ሰዓት ድረስ ምንም የተጠየቁት የታሰሩበት የተጠረጠሩበት ወንጀልም ባልተነገረበትና ና ባልተገለጸላቸው ሁኔታ ላይ ስለሆነ እኛ በቀጥታ ይህ ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው ብለን እንድናስብ ተገደናል። እዚህ ላይ ከቤታቸው ተወስደው እንግዲህ የት ነው የሚገኙት? አሁን የትኛው ማረሚያ ቤት ነው ያሉት? እዛው ጂንካ ከተማ ውስጥ ነው አዎ የጅንካ ከተማ የከተማ ፖሊስ ጣቢያ ውስጥ ነው ያሉ። እንግዲህ ምናልባት የአስቸኳይ ጊዜ አዋጁ ጋር የተገናኘ ሊሆን ይችላል ብለዋል። ይህን በተመለከተ እንግዲህ እንዲህ አይነት ጉዳዮችን የሚከታተለው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ነው። ይሄ ቦርድ በአስቸኳይ ጊዜ አዋጅ ምክንያት የታሰሩ ግለሰቦችን ስም በአንድ ወር ጊዜ ውስጥ ይፋ ማድረግና የታሰሩበትን ምክንያት የመግለጽ ግዴታ እንዳለበት በዚህ በሕገ መንግሥቱ ተገልጿል። አሁን ከሕገ መንግሥቱ ላይ ያነበብኩ ነው መጠይቀወትና ከዚህ አንጻር የሚመለከታቸውን ይሄ የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድን ጨምሮ መናገር ያረጋችሁ ጥረት አለ ወይ አሁን ደብዳቤ አዘጋጅተን ለዚህ መርማሪ ቦርድ ና ለኢትዮጵያ ሰብአዊ መብት ኮሚሽንም ለማስገባት ደብዳቤው ዝግጁ ነው በዛሬው ቀን ይገባል ብለን እንጠብቃለን ምንድን ነው የጠየቅነው ሁልጊዜ ዞናችን ከማዕከል በጣም ርቆ የሚገኝ በመሆኑ ና ኋላቀር ና በትራንስፖርት ረገድ እምብዛም ስለሆነ አዋጆች በወጡ ቁጥር ይህ የአስቸኳይ ጊዜ አዋጅን በተመሳሳይ ሁኔታ በክልሉ አዋጁ ትክክለኛ ትርጉም መሰረት እየተተገበረ አይደለም። በተቃዋሚ መሪው የተጠቀሰው የደቡብ ኦሞ ዞን በአስቸኳይ ጊዜ አዋጅ ኮማንድ ፖስት ይፋ በተደረገው ተጠርጣሪዎች የተያዙባቸው አካባቢዎች ዝርዝር ውስጥ አልተካተተም። ከ11,000 በላይ ግለሰቦች በስድስት ማዕከላት በቁጥጥር ስር መዋላቸውን ኮማንድ ፖስቱ ሰሞኑን አስታውቋል። ተጠርጣሪዎቹ በአዋሽ፣ በጦላይ፣ በዝዋይ አላጌ፣ በዲላና ይርጋለም እንዲሁም በባህር ዳርና በአዲስ አበባ በሚገኙ ማዕከላት እንደሚገኙም ነው የገለጸው። በአዋሽ ማዕከል የሚገኙ 1174 ተጠርጣሪዎች ከፊንፊኔ ዙሪያ፣ ከሰሜን ሸዋ፣ ከምዕራብ አርሲና ከምስራቅ ሸዋ ዞኖች፣ በጦላይ ማዕከል የሚገኙ 4329 ተጠርጣሪዎች ደግሞ ከቄለም ወለጋ፣ ከአርሲ፣ ከምራባ አርሲና ከምስራቅ ሸዋ የተያዙ መሆናቸውንም ጠቅሷል። እንደ ኮማንድ ፖስቱ በዝዋይ አላጌ ማዕከል የሚገኙ 3048 ተጠርጣሪዎች ከጉጂ፣ ምዕራብ ሐረርጌ፣ ምስራቅ ሐረርጌ ዞኖች ዲላና ይርጋለም የሚገኙ 2114 ተጠርጣሪዎች ደግሞ ከጌዶ አካባቢ የተያዙ ናቸው። በባህር ዳር ማዕከል የሚገኙ 532 ተጠርጣሪዎች ከሰሜን ጎንደር ከደቡብ ጎንደር ከምስራቅ ጎጃምና ከአዊ ዞኖች፣ በአዲስ አበባ ማዕከል የሚገኙ 410 ተጠርጣሪዎች ደግሞ ከአዲስ አበባ ከተማ የተያዙ መሆናቸውንም አመልክቷል። በየማዕከላቱ የሚገኘው የተጠርጣሪዎች ስም ዝርዝር በየክልሉ መስተዳድሮች አማካኝነት ለዞኖችና ወረዳዎች ተልኮ የሚለጠፍ መሆኑን ቤተሰቦችም የተጠርጣሪዎቹ ስም ከተገለጸ ጀምሮ ባሉበት ቦታ በመገኘት መጠየቅ እንደሚችሉ አስታውቋል ኮማንድ ፖስቱ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በኦሮሚያ ክልላዊ መንግስት በምስራቅ አርሲ ዞን ውስጥ በሽርካ ወረዳ ነዋሪ የሆኑ አቶ ጀማል ሁሴን የተባሉ ግለሰብ ሶስት ልጆቻቸው በታጣቂዎች እንደተገደሉባቸው ለአሜሪካ ድምጽ ለአፋን ኦሮሞ ዝግጅት ክፍል ገለጹ። ምናልባት በሕይወት ኖሬ አይምሮዬ ትክክል ከሆነ ልጆቼ ምን አደረጉህ ብዬ መንግስትን እጠይቀው ይሆናል ብለዋል። የወረዳው አስተዳዳሪ ሁኔታውን በስልክ ከመስማት ውጪ አካባቢው ላይ ስለሌሉ የሚያውቁት ነገር እንደሌለ ተናግረዋል። በዚህ ዞን ሌላ ወረዳ ውስጥ ተጨማሪ ግድያ መፈጸሙን ነዋሪዎችም ተናግረዋል። ጃለኔ ገመዳ ያጠናቀረችውን ሪፖርት ጽዮን ግርማ አሰናድተዋለች። በምስራቅ አርሲ ዞን ሺርካ ወረዳ ጎቤሳ ዜሮ አንድ ቀበሌ ውስጥ ሶስት ወንድማማቾች ይኖሩበት ከነበረበት ቤት ውስጥ አውጥተው ታጣቂዎች እንደ ገደሏቸው የአካባቢው ነዋሪዎችና ወላጅ አባታቸው ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል ተናግረዋል። አቶ ጀማል ሁሴን የወጣቶቹ አባት ናቸው። ልጆቻቸው መርሃቡ ጀማል እድሜው 26፣ ቶላ ጀማል እድሜው 24 እንዲሁም አብዲሳ ጀማል እድሜው 20 ዓመት እንደነበር ይናገራሉ። አቶ ጀማል እንደሚሉት እርሳቸው የሚኖሩት ገጠር ነው። ልጆቻቸው ግን በትምህርትና በስራ ላይ ስለተሰማሩ በሽርካ ወረዳ ጎቤሳ በተባለች ከተማ ቤት ሰርተውላቸው እዛው በመኖር ላይ ነበሩ። አቶ ጀማልና ባለቤታቸው ሶሌ ፈረቀሳ በተባለ ገጠር ቀበሌ ይኖሩ እንደነበርና መስከረም 30 2009 የልጆቻቸውን መገደል እንደሰሙ ይናገራሉ። ሰአቱ በሶኮ ልጆቼ አስራ አንድ ሰዓት ላይ እንደ ተገደሉ መስከረም ሰላሳ ምሽት አንድ ሰዓት ላይ ነገሩኝ። ወዲያውኑ ወደ መኖሪያቸው መጣሁ። ስደርስ የሦስቱም አስከሬን እዚያው የተገደሉበት ግቢ ውስጥ ነበር ያለው። ከዚያ ሰዎች እንዲረዱኝ ጠይቄ አስከሬናቸውን ወደ ቤት አስገባ ነው እዚያው አደርን። ስሙ እንዳይጠቀስ የጠየቀ የአካባቢው ነዋሪ ወጣቶቹ መስከረም 30 2009 ዓመተ ምህረት ከቀኑ 11 ሰዓት አካባቢ ታጣቂዎች ወደ ቤታቸው መጥተው ወደ ደጅ ካወጧቸው በኋላ እንደገደሏቸው ይናገራል። የመንግስት ኃይሎች ናቸው። ሰው መርቶ ይዟቸው መጣ። ልጆቹ የጠየቁት ነገር የለም። ሦስቱንም ከቤት አውጥተው ገደሏቸው። እኚሁ ግለሰብ እንደሚሉት የሶስቱ ወንድማማቾች አባት አቶ ጀማል ሁሴንና እናታቸው ሐዘኑ መሪር ከመሆኑ የተነሳ ራሳቸውን እንዳይገድሉ ተሰግቶ እጆቻቸው ታስሮ እየተጠበቁ እንደሆነ ይናገራሉ። የሟቾች አባት አቶ ጀማል ሐዘናቸውን ለመግለጽ አቅም እንዳጡ ይገልጻሉ። እንጅራ ፍኛሌ ቃምኒ ሴና ልክ መቼም በሕይወት አለን። ነገር ግን ምላሳችን ተሳስሮ ሰውነታችን ደንዝዟል። እንባ ከዓይናችን ደርቆ አያውቅም። ቤተሰቢያ አንድ ነገር አያውቅም። አእምሯችንና ህሊናችን ዞሯል። ሦስቱ ልጆቼ የኦሮሞ ልጆች ናቸው። ያለምንም ጥፋት ኦሮሞ ስለሆኑ ብቻ ገደሉብኝ። ልጆቼ ለምን እንደ ተገደሉ የነገረኝ ባለሥልጣንም ሆነ መከላከያ ሠራዊት የለም ያሉት አቶ ጀማል፣ ሌሎች ትንንሽ ልጆች ቢኖሩኝም ደርሰውልኝ የሚጦሩኝ የሚረዱኝ እነኚህ ሶስቱ ነበሩ። ራሳቸውንም የቻሉት እነርሱ ነበሩ። ምን ላድርግ? ለራሴ በምኖርበት የገጠር ቀበሌ ውስጄ ቀበርኳቸው። ከእኔ ጋር ህዝብ ወጥቶ ቀበራቸው ይላሉ ገሩ ሰሙንክ የሌሊት ኪንጅሩ ቶቤቴሌ ዋላል እኔም አእምሮዬ ዞሯል። ያዋቂ አላዋቂ ሆኛለሁ። ምንም ማለት አልችልም። አቅም የለኝም። እኔንም ሕዝቡ እጄን አስሮ ይጠብቀኛል። እስቲ እግዚአብሔር አላህ ያሳያችሁ። እኔን ሰው ነው የሚጠብቀኝ። እናታቸው ደግሞ ልትሞት ነው፣ ነገ ማደሯን አላውቅም። እኔም ከሞት የምቀር አይመስለኝም። ምናልባት በሕይወት ኖሬ አይምሮዬ ትክክል ከሆነ መንግሥትን ምን አደረጉህ? ስለ ልጆቼ ምን አስተያየት አለህ ብዬ ጠይቅ ይሆናል ይህም አይምሮዬ ሲስተካከል ከሁሉም በላይ ደግሞ በሕይወት ከኖርኩ እኔም ልጆቼን ወደ ሞት እየተከተልኳቸው ነው ይላሉ አቶ ጀማል። በምስራቅ አርሲ ዞን ውስጥ በየደረጃው ያሉትን እንዲሁም የፖሊስ ቢሮን ለማነጋገር ለቀናት ያደረግነው ጥረት አልተሳካም። በመጨረሻ ግን ከወረዳው አስተዳደር አቶ ሲራጅን አግኝተን ተፈጸመ ስለተባለው ሰዎች ግድያ ጠይቀናቸው ነበር። ስለ ጉዳዩ አላውቅም አሁን ባሌ ነው ያለሁት። በሞቱበት ጊዜም እዚያ ስለነበርኩ አላውቅም። ረፍቱ ስጄ ከአካባቢው ከወጣሁ ከአንድ ወር በላይ ሆነኝ። ቤተሰብ ታሞብኝ ነው የሄድኩት። ነገሩን እንዳንቺው በስልክ ሰምቻለሁ፣ የማውቀው ነገር ግን የለም። በድንገት ተጠርቼ ስለሄድኩ በእኔ ቦታ ሌላ ሰው ለጊዜው ተተክቶ ይስራ አይስራ አላውቅም። በሌላ በኩል በምስራቅ አርሲ ዞን ሰዲቃ ከተማ ውስጥ የሶስት ልጆች አባትና ዕድሜው 28 የሆነ አቶ አብደላ መጫ የአስቸኳይ ጊዜ አዋጁ በታወጀበት ቀን ከመንግስት ኃይሎችና የአካባቢው ፖሊሶች በደረሰበት ድብደባ ለሁለት ቀናት ከታመመ በኋላ ህይወቱ ማለፉን ከነዋሪዎች ውስጥ ማንነቱ እንዳይገለጽ የጠየቀ ሰው ተናግሯል። በዕለቱ ሰላማዊ ሰልፍ ለምን ወጣችሁ ብለው፣ በተጨማሪም የቀበሌ ባለሥልጣኖች ከታጣቂዎች ትጥቅ ለማስፈታት ሞከራችሁ ብለው ብዙዎችን ደብድበው ነበር። አብደላ በደረሰበት ድብደባ ሁለት ቀናት ታሞ ሞተ። ይህ ሰላማዊ ሰልፍ የተካሄደው የአስቸኳይ ጊዜ አዋጁ በታወጀበት ቀን ነበር። ድብደባውም እዚያው ሰላማዊ ሰልፍ ላይ ነበር ያካሄዱት ያሉት እኚህ ነዋሪ አቶ አብደላ ተደብድቦና ወደ ቤት ከመጣ በኋላ ወደ ሆስፒታል ለመውሰድ ሁሉም ሰው ፈራ። ሕይወቱም ካለፈ በኋላ የቀብር ስነ ስርዓቱ ለስሙ እንጂ በአግባቡ አልተከናወነም ብለዋል። እነዚህን ጉዳዮች በተመለከተ ከሌሎች የአካባቢው ባለስልጣናትና አመራሮች መረጃን ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። የሚሰጡን ከሆነ ጥረታችንን እንቀጥላለን። በኢትዮጵያ በወሊድ ወቅት በሚከሰት ችግር ምክንያት ከ115 የሚሆኑት እናቶች የህክምና እርዳታ ይሻሉ። አብዛኛው የፌስቱላ ተጎጂ የሆኑት በገጠራማ አካባቢ የሚኖሩና ህክምናውን በቅርበት የማያገኙ ናቸው። ዶክተር አምባይ ወልደ ሚካኤል የማህጸንና አጥንት ስፔሻሊስት ሲሆኑ ከ20 አመታት በላይ በሙያው አገልግለዋል። መስታወት አራጋው በኢትዮጵያ የፌስቱላ ህመም የሚገኝበትን ሁኔታ በተመለከተ አነጋግራቸዋለች። ዶክተር አምባዬ ወልደ ሚካኤል ከወሊድ ጋር በተገናኘ በተለይም በፊስቱላ ጉዳት የደረሰባቸውን ወላዶች ቀዶ ጥገና በማድረግ ላይ ነው ለበርካታ ዓመታት የሰሩት። በአብዛኛው የፊስቱላ ተጎጂ የሚሆኑት ህመምተኞች ከህክምና እጥረት ብቻ አይደለም በማለት ነው ንግግራቸውን የጀመሩት። የጤና አገልግሎቱ ተቋሙ ብቻ ሳይሆን የመድኃኒቱ አቅርቦት የባለሙያው እዛ ቦታ አለመገኘት በአንዳንድ ቦታ ደግሞ ራሱ ተቋሙ አለመኖር የዚህን የህክምና አገልግሎት ለተቸገሩት እናቶች እዛ ባካባቢያቸው አገልግሎት እንዳያገኙ ያደርጋቸዋል ማለት ነው እንደዚህ ምክንያት ምጡ ይረዝማል ምጡ ከረዘመ በኋላ ወደ ሌላ ቦታ ሄዱ ይባላሉ ለመውለድ እንደዛ እንኳን ለሚዝግ ሲሉ መንገዱ በጣም የተመቻቸ አይደለም በሰውሸቱ ነው የሚሄዱት መንገድ የመንገድ መኪና ቢኖርም ደግሞ በጣም ኋላ ቀር የሆነ የመጓጓዣ አገልግሎት ነው ያለው። እነዚህ እነዚህ የምጡር እንደገና የባሰ ያራዘሙታል። አገልግሎቱን ለማግኘ በሚችሉበት ቦታ ሲደርሱ ሁሉ ነገር ያረፈደበት ይሆናል። በልጁ ሞታል ናት ዋላ ጉዳት ደርሶ ይሆናል። ይሄ ነው እንግዲህ ዋናው ችግሩ። ለምንድን ነው የሚሆነው ይሄ ነገር ቢባል ይህን በቂ አገልግሎትም ባለማግኘታቸው ነው እንደዚህ አይነት ችግር ላይ የሚወድቁት፣ ማለት ነው። ይሄ ደግሞ ከስልጣኔ ከብህነት ጋራ በዓለም አቀፉ የጤና ድርጅት ደብሊው ኤችኦ ጥናት መሰረት ከአንድ ሺህ ሴቶች ሶስት ሴቶች የፊስቱላ ችግር እንደሚገጥማቸው ተቀምጧል። ለፊስቱላ ጉዳት ዋነኛውም ምክንያት ዶክተር አምባዬ ሲናገሩ ከዘጠና አምስት እስከ ስጥም ሰባት በመቶ የሚሆኑ ከወሊድ ጋር በተገናኘ ጉዳይ፣ ጥቂቶቹ ደግሞ በተለያየ ምክንያት መስተው የሚታከሙ አሉ። ለምሳሌ በአለድናቸው በሚያገቡበት ጊዜ በጣም ልጆች ሆነው የድረስ የያዝኝኞች በሚደረግበት ጊዜ በዚህ አይነት ነገር ሰውነታቸው የመጎዳት አንዳንዶቹም ደግሞ በመደፈር ሌላውም ደግሞ በኦፕሬሽን በሚወለድበት ጊዜ ወይም ደግሞ የማህጸን እጢ ወይም ካንሰር ሆኖ በሚሰራበት ጊዜ በቀዶ ጥገና ጊዜ በሚደረግ ጉዳት ላይ የፊስቱላ ጉዳት ይደርስባቸዋል። ግን በአብዛኛው በተለይ በኛ ሀገር በወሊድ በሚደርስባቸው ጉዳት የሚመጣ ነው። በፊስቱ ላይ የተጎዱ ሴቶች በሚደረግላቸው ሕክምና ሙሉ በሙሉ ይድናሉ በማለት ላቀረብኩላቸው ጥያቄ ዶክተር አምባዬ ሲመልሱ በአብዛኛዎቹ ይድናሉ፣ የማይድኑም አሉ። ይሄ የማይድኑ ምክንያት ነው እንደ ጉዳቱ መጠን ነው እንደ የምጡ ጊዜ መርዘም አንዳንዶቹ እስከ ሳምንት ድረስ እያናጡ ሳያገላገል የሚቆዩበት ያለ እሱ በምን ምን ያክል በፍጥነት ሕክምና አገልግሎት እንዳገኙ ከሕክምናው በኋላ በምጥ የተጎዳው አካባቢ እንደገና በዛ ላይ ኢንፌክሽን ፈጥሮ ከዛ በላይ ደግሞ ጉዳት ያደርስባቸው የሚችልበት ሁኔታ አለ። እነዚህ እነዚህ ሁሎቹ ተደማምሮ የፊስቱላውን ጉዳት ይወስድናሉ። አብዛኛዎቹ ድመው ወደ ቤታቸው ሄደው ወደፊት ልጅ ወልደው እንደዚህ ነው የምናያቸው። የተወሰኑት አብሯቸው የሚቆይ ችግር ይኖራቸዋል። ለምሳሌ ጉዳቱ በጣም ከፍ ሲል የፊኛቸው መጠን በጣም ፍጥ ይቀንሳል። ስለዚህ ሽንት ለመቋጠር ያላቸው ችሎታ በጣም ያነሰ ይሆናል። አንዳንዶቹ ደግሞ ጭራሽ መታተም ማይቻል ይሆናል። እነሱም ደግሞ በተለያየ አይነት መንገድ ሕክምና አግኝተው ይህ ቀጣዩ ህይወታቸው እንዲቀጥሉ ለማድረግ የሚሞከርበት የተለያየ ቀዶ ጥገና ይደረግላቸዋል ማለት ነው። የፊስቶላ ሕመም ዋና መንስኤ በአብዛኛው ከወሊድ ጋር የተያያዘ ቢሆንም ከጾታዊ ጥቃትና ከተለያዩ የሕክምና ችግሮች ጋር ተያያዥ እንደሆነም ይገልጻሉ። እንኳን በምሰራ ጊዜ የሚመጡ በሽተኞች ቁጥር እየቀነሰ ነው። እንግዲህ የሚቀጥለው ሀያ ሰላሳ ዓመት ድረስ ይጠፋል ብዬ አስባለሁ። ምክንያቱም ሴቶች ትምህርት ቤት መሄድ ጀምረዋል አሁን በህግም ቢሆን ልጆች በጣም በቶሎ እድሜያቸው እንዳያገቡ ለቤተሰቦቻቸው ማስተማር፣ በተለይ ሴቶች ልጆችን ትምህርት ቤት እንዲሄዱ ማድረግ። ሌላው ከዛ አንጻር ልጆቹ በቂ ህክምና በልጅነታቸውን ጀምሮ በቂ ህክምና እንዲያገኙ በተለይ ሴቶች ልጆችን ትምህርት ቤት እንዲሄዱና ድረት በመማራቸው ግንዛቤ ያገኛሉ በመጨረሻም መንግስታዊም ሆነ መንግስታዊ ያልሆነ ደረጃ እንዲሁም ግለሰቦችን ጨምሮ የፊስቱላ ህመምን ሙሉ በሙሉ ለማጥፋት በጋራ መስራት ይኖርብናል በማለት ዶክተር አምባይ አስተያየታቸውን ሰጥተዋል የሚማስተው ነገር ፍሽና መሆን የሌለበት ጉዳይ ነው መሆን የሌለበት ጉዳይ ማለት መከላከል የምንችለው ጉዳይ ነው ምን መቶ በመቶ መጥፋት ያለበትና መቅረት መከላከል የሚችልበት ጉዳይ ነው እና እዚህ ላይ መንግስታዊ ድርጅትም እያንዳንዱ ሰውን በግለሰብ ደረጃ ማድረግ የሚገባውን ከቤተሰብ ጀምሮ መውለድ ቀላል አይደለም። ተወልዶ ሲታይ ቀላል ይሆናል፣ ግን በውስጡ ብዙ ቪክትም የሚሆኑ እናቶች ይኖራሉ። ስለዚህም ከዚህ ያንን በጤና ሚኒስትር በሴቶች ጉዳይ በትምህርት ሚኒስቴር በፋሚሊ ፕላኒንግ እነዚህ ሁሉ አንድ ላይ መስራት እንዳለባቸው ሁሉ ጊዜ ያሳስበኛል። ምክንያቱም ይሄ የአንድ ተቋም የአንድ ተቋም ጉዳይ ብቻ አይደለም። ሁሉም ሰው የብዙ ነገሮች የማህበራዊ ችግር ነው፣ የኢኮኖሚ ችግር፣ ስነልቦናዊ ችግር ነው ይሄ ችግሩ። ስለዚህ ይሄንን ሊያቃል የሚችሉ የተለያዩ ድርጅቶች አንድ ላይ ሆኖ መስራት አለባቸው የሚል ነገር ለማቃለም ብዬ አስባለሁ። እና ይሄ ሁሉ ጊዜ ግዳቤ እንዲኖረ ግኖሮ ደስ ይለኛል። እሺ፣ በጣም ነው የማመሰግነው ዶክተር አምባይ። ምንም አይደለም። ታመሰግናለህ ነው Some. ይሄ ሙዚቃ እንግዲህ በ19 ስንት ዓመተ ምህረት ነበር። ሱራፌል ሱራፌል ነው የመረጠልን። ዲጄ ፋትሱ የኤችአይቪ ኤድስ ላይ ያለውን በማህበረሰቡ ያለውን ሁኔታ ለመግለጽ እንድንነጋገርበት፣ እንድናወራበት፣ በግልጽ እንድንወያይበት እና በሽታውን ለማጥፋት በሚደረገው ዙሪያ ሙዚቀኞች በሙሉ ተሰባስበው የዘፈኑት ነው። ኤልያስ መልካን ያቀነባበረው እሱን አቃል ነው። አዎ የዛን ጊዜ ኤች አይቪ ኤድስ በግልጽ በይፋ አይነገርም ነበር። በርካታ ሰዎች እንደዚሁ በየቤታቸው የህይወታቸውን ያጡ ነበረና አሁን ደግሞ የኤች አይ ቪ ኤድስ የሚከበርበት ቀን ሁለት ሳምንት ነው የቀረው። ከሁለት ሳምንት በኋላ ዓለም አቀፍ የኤች አይ ቪ ኤድስ ቀን ይከበራል። እንደዚሁም ለሌሎች ማህበራዊ ጉዳዮች ልክ እንደ ፌስቱላ አይነት ሰዎች በሚስጥር ይዘው የሚታመሙበት አይነት በሽታ በግልጽ ወጥቶ ማህበራዊ መፍትሄ እንዲገኝ የሚያስገነዝብ ሙዚቃ ነው። ባለፈው እንደሁም እዚህ ላይ ስለ ኤች አይቪ የነገሩኝ ዶክተር አሉ ኤች አይቪ በጣም የኤች አይቪ ቁጥር በኤች አይቪ የሚያዙ ቁጥር በጣም ውርዶ ነበር። አሁን ግን እየጨመረ ነው ና ሰዎች አሁንም መረጃ መቀበል አለባቸው። እንግዲህ ዝግጅታችን ተጠናቋል። ዛሬ መስታወት በፌስቡክ ቪኦኤ አማሪክ ና በትዊተር